የኬንያ ፕሬዝደንት ኡሁሩ ኬንያታ በመንግስትና ተቃዋሚ የፖለቲካ ፓርቲዎች መካከል ስምምነት ያመጣል የተባለውን ሰነድ ዛሬ አጸደቁ። ኬንያታ በመጋቢት ወር በተቀናቃኛቸው ራይላ ኦዲንጋና በሳቸው መካከል በተደረገው ስምምነት መሰረት ሲሰናዳ የቆየውን ሰነድ ዛሬ ትላንት ሲያጸድቁ የፖለቲካ መሪዎች ልዩነቱን የሚያገዝፉትን ጉዳዮች ትተው በሚያስማሙ አጀንዳዎች ላይ እንዲያተኩሩ ጥሪ አቅርበዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኳል። ፕሬዚዳንት ኬንያታ በኬንያ ያሉ የፖለቲካ ፓርቲዎችን ያስማማል የተባለውን የመግባቢያ ሰነድ ቢልዲንግ ብሪጅስ ኢኒሽቲቭ አጽድቀዋል። ከዘጠኝ ወር በፊት በፕሬዚዳንት ኬንያታና ተቀናቃኛቸው ራይላው ዲንጋ የተጠነሰሰው ይህ ሰነድ በተለያዩ የማህበረሰብ ክፍሎች ውይይት ሲደረግበት የነበረ ሲሆን በኬንያ ያሉን የፖለቲካ ሹክቻና ማህበራዊ ችግሮች ይፈታል ተብሎ ታምነዋል። ትላንት ይፋ የሆነው ይህ ሰነድ ዘጠኝ አንኳር ነጥቦች አሉት። ይህም ጎጥኝነትን ከሀገሩ ፖለቲካ ማራቅ ሁሉም የማህበረሰቡ አካላት በፖለቲካውም ሆነ በማህበራዊ ሰላማዊ ኑሮ ተሰምነት እንዲኖራቸው ማድረግ፣ ምርጫን ሰላማዊ ስለማድረግ፣ ሰላምን ማስፈን፣ ሙስና መቆጣጠር፣ የአገራትን በአግባቡ ማከፋፈል ዋናዎቹ ናቸው። ኬንያታ ዛሬ ሰነዱን የኬንያ ፓርላማ አባላት በተገኙበት ሲያጸድቁ፣ የፖለቲካ መሪዎች በሚያስማሙ ጉዳዮች አብሮ መስራት አለባቸው ብለዋል። ወንዘቱ ኬንያ ሂ ሀቱታ ይተንገነዘና ሲኩሞጅ ሌትስ ኖት ዌስት አዋ ታይም ወገኖቼ ይህቺ ኬንያችን የተሠራችው በአንድ ጀንበር አይደለም። በሚያለያዩን ነገሮች ላይ በማተኮር ጊዜያችንን አናባክን። አቅማችንን ሁሉ አብረን እንድንኖር በሚያደርጉን ነገሮች ላይ እናውል። እስኪ በሐሳብ የማንስማማባቸውን ጉዳዮች ደግሞ ለሕዝቡ እንተውና ሰው በምርጫ ይወስንበት። ፕሬዚዳንት ኬንያታ አክለው መሪዎች የግል ፍላጎታቸውን ጤናማ ማድረግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላ ኦዲንጋም የመግባቢያ ሰነዱ ብዙ ጉዳዮችን የሚፈታ ነው ካሉ በኋላ የመንግስት ሰራተኞች ከሙስና እንዲርቁም ያደርጋል ብለዋል። አንድ ሰውም በመንግሥት ሥራ ላይ እያለ የንግድ ሥራ መሥራት ትክክል አይደለም። ከሚሠራበት ቢሮ ውጭም ቢሆን መሥራት ቢፈልግ የመንግሥት ሥራውን መልቀቅ አለበት። ቢልዲንግ ብሪጅስ ኢኒሽቲቭ የተሰኘው ይህ ሰነድ በዞንና ወረዳ አስተዳደሮች ምክር ቤት ውይይት ተደረገበት ሲሆን የዞን አስተዳደሮች በጀት 35 በመቶ እንዲጨምር፣ የጠቅላይ ሚኒስትር ሹመትም እንዲኖር ያስቀምጣል። የመንግስት ካቢኔ ቡድን ጠቅላይ ሚኒስትር፣ ምክትል ፕሬዚዳንት፣ ካቢኔ ሚኒስትሮችና ፕሬዚዳንት እንዲያካትት የሚጠቁም ሲሆን የተቃዋሚ ቡድንም በፓርላማ ተሰሚነት እንዲኖር ቦታ ይሰጣል ተብለዋል። ሙስናን ለመቆጣጠርም በሙስና የተመዘበረውን ገንዘብ ለጠቆመ ሰው አምስት በመቶ ይሰጠዋል ሲል ሰነዱ ያስቀምጣል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ።